ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክስ አማግዜር ነ ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የዩናይትድ ስቴትስ የፕሬዝዳንታዊ ምርጫና ኢትዮጵያዊ አሜሪካውያን በዚች ሀገር ፖለቲካ ያላቸውን ተሳትፎ እናሰማለን። ለወጣቱ ምረጡ፣ ቤት አትቀመጡ፣ ውጡ፣ ምረጡ፣ ዲሞክራት ምረጡ፣ ሪፐብሊካን ምረጡ፣ ጀስት ጎ ዘጋቢያችን ሶራ ሀለኬ የዴሞክራቶቹ ፓርቲ ጉባኤ በሚካሄድበት የፊላደልፊያ ከተማ ይገኛል። በቀጥታ ጋቢና እናሳፍረዋለን። ባለፈው ሳምንት ከሪፐብሊካን ጉባኤ ከኦሃዮ ሲዘግብልን የነበረው ሰለሞን አባተ ኢትዮጵያውያን በኮሎምበስ እንዴት እንደሚኖሩ ያስቃኝናል። አብዛኞቹ የሚሰሩት ዌር ሀውስ ውስጥ ነው። በብዛት እየሰሩ የሚገኙት የመድኃኒት ማሸግ የመሳሰሉትን እንደዚህ ቅባት የመሳሰሉትን ማሸግ ጫማዎችን፣ የተለያዩ የምርት ውጤቶችን እዚህ አድርጎ ማሸግን አብዛኛው ትልቁ ስራ ነው ይገኛል። በሌላ ዜና ደግሞ የአመቱን ስራ አጠናቆ ለእረፍት ከተበተነ ሶስት ሳምንት ያልሞላው የኢትዮጵያ ፓርላማ ለአስቸኳይ ስብሰባ ተጠርቷል። የሚኒስትሮች ሹምሽር ዜናዎችን ጋዜጦች እያስነበቡ ነው። ዝርዝሩን ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የጋቢና ቪኦኤ አድማጮች አጠርላሉ የምሽቱ ዜናዎች ጽዮን ግርማለኝ። ከዓለም ትልቁ የሆነው የኬንያው የዳዳብ ስደተኞች መጠለያ ጣቢያ መዘጋትን ሁለት ሶስተኛ የሚሆኑት ኬንያውያን እንደሚደግፉት አይፒኤስኦኤስ የተባለ የጥናት ቡድን አዲስ ሪፖርት አመለከተ። የቪኦኤው የሶማሌኛ ቋንቋ ሪፖርተር ከኬንያ እንደዘገበው ወደ ሶስት ሺ የሚጠጋ ስደተኞችን የያዘው ከዚህም ውስጥ የበዛውን ቁጥር የሚይዙት ሶማሊያን ናቸው ብሏል። መያዙ የሚነገረው እንዲዘጋና ስደተኞች ወደ ሀገራቸው እንዲመለሱ ይፈልጋል። ሁለት ሶስተኛ የሚሆኑት ኬንያውያን ደግሞ የዚህ የኬንያ መንግስት ፍላጎት ደጋፊዎች ናቸው ብሏል ጥናቱ። በጀርመኗ ባቫሪያ ክፍለ ግዛት ከተማ የፈነዳው ቦምብ ራሱን አጥፍቶ አስራ ሁለት ሰዎችን ያቆሰለው የሀያ ሰባት ዓመቱ ሶሪያዊ ስደተኛ ከዚህ ቀደምም ሁለት ጊዜ ራሱን ሊገድል ሞክሮ እንደነበር የሀገሪቱ ባለስልጣናት ገለጹ። ግለሰቡ የአእምሮ ሕክምና ይደረግለት እንደነበር የገለጹት ባለስልጣናቶቹ ዩንበርግ አቅራቢያ በምትገኘው አንስባክ በተባለች ከተማ ይካሄድ ወደ ነበረ አንድ የሙዚቃ ፌስቲቫል እንዳይገባ ሲከለከል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 ቦምቡን ማፈንዳቱን ገልጸዋል ጉዳቱ ከደረሰባቸው ሰዎች መካከል ሶስቱ በጽኑ ቆስለዋል በፌስቲቫሉ ላይ ከነበሩ ከሁለት ሺህ በላይ ሰዎች እንዲወጡ ተደርጓል ግለሰቡ ባለፈው ዓመት ያቀረበው የአሳይለም ጥያቄ ተቀባይነት እንዳላገኘ የተናገሩት ባለስልጣናቱ ቢሆንም ግን ሶሪያ ባለችበት ምስቅልቅል ሁኔታ ሊመለስ አልቻለም ነበር ብለዋል ነገር ግን ደግሞ ወደ ቡልጋሪያ ሊላክ በዝግጅት ላይ ነበር ድርጊቱ ከአክራሪ እስልምና ቡድን ጋር ግንኙነት መኖር አለ መኖሩን እያጣሩ እንደሚገኙ የአንዝባክ ከተማ የአቃቢ ሕግ ቢሮ ቃል አቀባይ ማይክል ሾርት በርጀር ለአሜሪካ ድምጽ ተናግረዋል። የፕሬዚዳንት ባራክ ኦባማ ወንድም ዶናልድ ትራምፕን እንደሚመርጡ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ወንድም ማሊክ ኦባማ በመጪው ህዳር ለሚደረገው ፕሬዝዳንታዊ ምርጫ ድምጻቸውን የሚሰጡት ለዶናልድ ትራምፕ እንደሆነ ተናግረዋል። ከፕሬዚዳንት ኦባማ ጋር በአባት የሚገናኙት ማሊክ ለኒውዮርክ ፖስት በሰጡት ቃለ ምልልስ ትራምፕን የሚወዳቸው የሚናገሩት ከልባቸው ስለሆነ ነው። አሜሪካን መልሰን ታላቅ እናደርጋታለን የሚለው መፈክራቸው ደግሞ ጥሩ መፈክር ነው ብለዋል። ማሊክ ኦባማ ወንድማቸው ሚስተር ኦባማና የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን የወሰኑት አንዳንድ ውሳኔዎች በተለይ የሊቢያውን የቀድሞ መሪ ሞአመርን ከስልጣን ለማስወገድ የተወሰደውን እርምጃ ነቅፈዋል። ሚስስ ክሊንተን የዲሞክራቲክ ፓርቲ እጩነታቸው በዚህ ሳምንት ፊላደልፊያ ከተማ እየተካሄደ ባለው የፓርቲያቸው ብሔራዊ ጉባኤ ላይ በይፋ የሚቀበሉ ሲሆን ፕሬዚዳንት ባራክ ኦባማ ታላቅ የድጋፍ ንግግር እንደሚያደርጉላቸው ይጠበቃል። ማሊክ ኦባማ ለሮይተርስ የዜና ወኪል በሰጡት ቃለ መጠይቅ ደግሞ ሚስተር ትራምፕ ወደ ዩናይትድ ስቴትስ በሚመጡ ሙስሊሞች ጉዳይ እኔም ራሴም ሆን እንደ ሙስሊም ያገባኛል ብለዋል። እርግጥ እኔም ሙስሊም ነኝ፣ ግን ማንም እየተነሳ በእስልምና ስም ሕዝብ ላይ ተኩስ እየከፈተ እንዲገድል መፍቀድ አይቻልም ብለዋል። ፕሬዚዳንት ባራክ ኦባማ ከእናታቸው በኩል በጠቅላላው ሰባት ወንድሞችና እህቶች ያሏቸው ሲሆን ማሊክ ከአባታቸው የመጀመሪያ ሚስት የተወለዱ በሶስት አመት የሚበልጧቸው ወንድሞች ናቸው። በአንድ ወቅት ሁለት ወንድማማቾች ይቀራረቡ የነበረ ከመሆኑ ብዛት ፕሬዚዳንቱ ሲያገቡ አንደኛ ሚዜያቸው ነበሩ። ከቅርብ ዓመታት ወዲህ ግን የመቃቃር ሁኔታ ተስተውሎባቸዋል። ማሊክ ኦባማ ከሶስት ዓመት በፊት ሲያል የምትባለው የኬንያ ክፍለ ግዛት አገረ ገዥነት ስወዳደር ወንድሜ ቅንጣት ታህል የረዳኝ ነገር የለም ሲሉ ለኒውዮርክ ፖስት ቅያሜያቸውን ተናግረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድራጋው አብረን ካድማስ ስንሻገር እንላቸዋለን። ጋቢና ቪኦኤ። ባሳለፍነው ሳምንት ሪፐብሊካኑ ፓርቲ የመገናኛ ብዙኃን አትኩሮት ሆነው ነበር። በዚህ በዩናይትድ ስቴትስ በያዝነው ሳምንት ደግሞ የዴሞክራቶቹ ተራ ነው። በፊላደልፊያ ከተማ በዛሬ ዕለት የሚከፈተው የዴሞክራቶቹ ጉባኤን እየተከታተለ የሚዘግብልን ሶራ ሀለኬ መስመር ላይ ይገኛል። እንደምናመሸ ሶራ። እንደምናመሸ ሄኖክ። ዛሬ ምን ይጠበቃል? እንግዲህ ሰሞኑን እየተከታተልክ ዘገባ ስታቀርብ ነበረ። የሚናገሩ ሰዎች በርኒ ሳንደርስ እና ሚሼል ኦባማ ይጠበቃሉ። እስቲ ያለውን ሁኔታ ግለጽልን። ዛሬ ምን ይጠበቃል? እንግዲህ ላመታት ስጠበቅ የነበረው የዲሞክራቶች የመጀመሪያ የሴት ፕሬዚዳንትን ለመምረጥ የሚያደርጉት የፖለቲካ ተሽታ በታሪካዊቱ የፊላዴልፊያ ከተማ ዛሬ ተጀምሯል። ከጥቂት ሰዓታት በኋላ ንግግር የሚያደርጉ ይመጣሉ። አንድነታችን ጥንካሬያችን ነው በሚል መሪሃ ስር መሪ ስር የተሰባሰቡት በአምሳ ሺህ የሚገመቱ የዲሞክራቶች ቀኑንና ምሽቱን በማድመቅ ፓርቲያቸውንና ሂለሪ ክሊንተንን ያሞጋግሳሉ ሄኖክ እንግዲህ የዛሬ የተናጋሪዎች አስተላለፍ አንደኛ ሚሼል ኦባማ፣ ሁለተኛ ሰነተር በርኒ ሳንደርስ፣ ሶስተኛ አክቲቪስት ወይንም ደግሞ የኢሚግሬሽን ተቀናቃኝ አስቲድ ሲልቫ ናቸው። ሰነተር ኤሊዛቤት ዋረንም ከሚናገሩ አንዱ ይሆናሉ። ባለቤት ሚሼል ኦባማ ስለ ባለቤታቸው እና ስለ ኢኮኖሚ ፕሬዚዳንት ኦባማ ለሀገሪቱ ያደረጉት፣ በተለይም ደግሞ ለአሜሪካ ህጻናት የትምህርት እድል በመስጠት በቴክኖሎጂ በማሳደግ የወደፊት እጣቸውን እንዲወስኑ በማድረግ ያደረጉትን ያበሳሉ። እንግዲህ እዚህ ላይ ሶራ በርኒ ሳንደርስ ይናገራሉ። እሳቸው በጠቅላላ ከውድድሩ ውጭ ናቸው ለማለት አይቻልም። አሁንም ወደ 1ሺ9መቶ የሚሆኑ ዴሌጌቶቻቸውን ይዘው ነው የሚመጡት። ባለፈው ሳምንት ደግሞ ዶናልድ ትራምፕን የማይቀበሉ ወይም የሚቃወሙ በሪፐብሊካኑ ያስነሱት ሁከት ነበርና እነዚህ በርኒ ወር በርስት የሚባሉት በርኒ ካልሆነ ሰርዶ ይብቀል አይነት ዴሞክራቶች ምናልባት ውከት ሊያስነሱ ይችላል የሚል እንትን እየሰማን ነው፣ ወሬ እየሰማን ነው። ምን ይመስላል ያለው ሁኔታ እዛ አካባቢ? ወሬ ብቻም አይደለም፣ ፍርሃቱም ነግሷል። ምክንያቱም ባለፈው ወደ ሀያ ሺህ የሚገመቱ ኢሜሎች ዲኤንሲ አባላት ወይም ደግሞ የዲኤንሲ ዴሞክራቲክ ናሽናል ኮንቬንሽን ባለስልጣናት ከሁለት ሺ አስራ አምስት ጀምሮ ስለ ሰንዲ በርነርስ በርንን ከስልጣናቸው ወይም ደግሞ ውድድሩ ለማስወጣት በሚል የተጀመረ ኢሜል አፈትልኮ እንደወጣ ዊኪሊክ ገልጾታል። ዛሬ ደግሞ እንግዲህ የሚያስፈራቸው ዋና በጣም የሚያስፈራቸው ያን ኮንትሮቨርሲ ወይም ደግሞ ያን ውዝግብ ይዞ ይመጣሉ በሚል ነው። ፍርሃቱም እንደቀጠለ ነው። ያ እንዳይሆን ደግሞ በጣም እየጎተጎቱ ናቸው። ስለ አንድነታቸው ነው የምናገሩት። ስለ ሀገሪቱ ወደፊት ሂዳ ምንድነው ይጣ መወሰን የምችለው ዴሞክራት እንደሆነ ስለምናገሩ ሊያስነሳ ይችላል። ግን እንዳያደርጉት ወይም እንዳይቀሰቀሱ እየፈሩ ናቸው፣ እየጎተጎቱም ናቸው እንዳያስነሱት። እንግዲህ ያው ተቃውሞውንም የሚፈጥረው በተለይ በርኒ ሳንደርስ ደጋፊዎች የሚያነሱት አንድ ጉዳይ አለ። እሱም በምጣኔ ሀብት ሀብታሙ ሀብታም እየሆነ ሌላው እየደህየ ይሄዳል የሚለው ብዙ ሰዎችን የሰበሰበ ነው እና ዴሞክራቶቹ ዛሬ ሲሰባሰቡ እነዚህን ሁኔታዎች እንደ ተወያይተው ተነጋግረው የሚቀርቡ ይመስላል። እዛ አካባቢ የምትሰማቸው ዜናዎች ምንድን ናቸው? የምሰማቸው እና አነጋግሬ እንደጠየኳቸው እና እንደተረዳሁት ምንድን ነው በተለይ በተለይ ዛሬ ዋና የሚያተኩሩት ስለ ሀገራቸው አንድነት ነው። አገሪቷ ልታድግ የምትችለው ሁሉም ተጠቃሚ ሲሆን ነው። አገሪቷ ካላት ሀብት ሁሉም ተጠቃሚ ሲሆን ነው። የአገሪቷ ሕግ ለሁሉም ሲሰራ ነው። ስለዚህ ይሄን ሁሉ አጣምረን መያዝ የምንችለው አብረን ስንሰራ ብቻ ነው አብረን ስንቀናጅ ብቻ ነው፣ ወይም ደግሞ ስንደራጅ ብቻ ነው። ይሄን ሁሉ ሊያደርግልን የምችል የወደፊት ጉዟችን አቅጣጫ ሊያስይዝልን የምችል ዴሞክራቶች ስለሆነ ይሄን ማድረግ አለብን በሚል ነው። ለዚህ ነው የተመረጡትም ሚሻል ኦባማ የተመረጡትም ሰንዲ በርነርስም የተመረጡትም ሲልቫም የተመረጡትም። በነገራችን ላይ ሲልቫ የሜክሲኮ ተወላጅ ናቸው። በአራት ዓመታቸው እዚህ የመጡ ናቸው። ያለፉበትን ኢሚግሬሽን በጣም ቤተሰብን ይለያያልና ብሎ የተናገሩት ስለሆነ ይህን ሁሉ አጠቃለውን ነው ስለ አንድነታቸው፣ ስለ ኢሚግሬሽን ፖሊሲም አንድ ላይ እያየው ስለሚናገሩ፣ ስለ ሀገሪቱ ሀብትም ምጣኔ ሀብትም ስለሚናገሩ በብዛት የምወያየቱም በዚህ ላይ ነው። እንደተረዳት ይሄ ነው። በጣም ነው የማመሰግነው። ሶራ ሀለኬ ከፊላደልፊያ ሰሞኑን እየተከታተል ዘገባ ታቀርብልናለህ። እናመሰግናለን። ይዘርስልን። አመሰግናለ ነው ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ68 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። Gabi na VOA kuke saurare yanzu haka tare da Enoch fente da world Aragau. Wiki talama talama talama talama talama majiyoni na Gabi na VOA ehem! With Enoch fente and Mestaward Aragao. ehem! <laughs> ቅዳሜ ዕለት በፔንስልቬንያ ግዛት ኢትዮጵያውያን በአንድ ብሔራዊ መናፈሻ ተሰባስበው እንጀራ፣ ወጥ፣ ባርቤኪው ስጋው ትስ እያለ እየተጠበሰ ሙዚቃ እያደመጡ አብረው ውለዋል። የዲሞክራቶቹ ፓርቲ ጉባኤ በሚካሄድባት ግዛት ባልደረባችን ሶራ ሀለኬ ሶስት ኢትዮጵያውያንን ለምን እንደሚሰባሰቡ ስለ ኑሯቸውና በዚህ በሚኖሩባት በዩናይትድ ስቴትስ ደግሞ ያላቸውን የፖለቲካ ተሳትፎ ጠይቋል። አረገ ወይን ዘርስትልን፣ አመሰግናለሁ። እስቲ ትንሽ ስላለንበት ቦታ ስለ ፓርኩ ትንሽ ንገሩ። ፓርኩ የስቴት ፓርክ ነው፣ በፊላደልፊያ አካባቢ የሚገኝ። በየዓመቱ ይህን የመሰለ መሰባሰብ የምናደርገው ለኢትዮጵያኖች ለመገናኛ ጭምር ብለን ነው። ምንድን ነው ስለዚህ፣ የዚህ ፓርክ ሰዎች እንዲመሰባሰብ ጥቅሙ ምንድን ነው? ኮሚኒቲ አለ፣ ህጻናታቸው አሉ፣ ብዙ ሰው አለ፣ ይበላል፣ ይጠጣል፣ እንጀራ እየበሉ ይታየኛል። ጥቅሙ ምንድን ነው? ለኮሚኒቲ የሚያወጣው ጥቅሙ? አዝ ሁላችንም ፎሪነር እንደመሆናችን መጠን ሁላችንም ተገናኝተ ልጆቻችን የምናስተዋውቅበት ካልቸራችን የምናስተዋውቅበት ና ዋናው መገናኛ የሚሆን ፓርክ ነው እና ሁል ጊዜ አለም በየአመቱ ጌት ጌደር ነው ለሁላችን መገናኛ። መቀራረብን ያመጣል፣ ሰውን ያስተዋውቃል። ጥሩ ነው። አንድነትን ያመጣል። አንድነትን የሚያመጣ ግንኙነት ነው ይሄ። ይሄን ደግሞ የሚያደርገው ዋና ኮሚኒቲያችን ነው። ኮሚኒቲያችን ባሰባሰበው ሁሉ ጊዜ እንደዚህ እናደርጋለን። ቆንጆ ዝግጅት ነው በጣም አቶ አዲሶ ማአቶ ታየኛል። ምን ሰማሃል እንዳለችው ሰዎችን ያቀራርባል፣ ብዙ ሰዎችን ያስተዋውቃል። ህጻናቶች አሉ ምንን ምታስቡ በጣም ትልቅ ደስታ ነው የሚሰማኝ እኔ እንግዲህ እንደነገርኩ ከዚህ በፊት ሞ 32 ዓመቴ ነው እዚህ ሀገር በዘጠኝ ዓመቴ ነው የመጣሁት ና ስለ ሀገራችን ብዙ ነገር እንማራለን ባህላችን እንማራለን እዚህ አብሮ መብላት አብሮ መጠጣት እንዲያ ነገሮች ስለሚማሩ በጣም ደስ ነው የሚለኝ ልጆቻችን ደግሞ ከትልቆቹ ባህላቸውን ይዘው ለሚቀጥለው ጀነሬሽን ስለሚያስተላልፉ ያ ደስታ ትልቅ ደስታ ነው የሚሰማኝና ይሄ ነገር ደግሞ በየዓመቱ ኮንቲኒው በማድረጋችን ደግሞ የበለጠ ደስታ ይሰማኛል። ኮሚኒቲው ውስጥም ጸሐፊው እኛ ስለምሰራ ወነዚ ስራችን እንደዚህ አብቦ ሳይው በየዓመቱ በጣም ነው ደስታ። ወደ ምርጫው እንመለስና እንግዲህ እንደምናውቀው አሜሪካ ምርጫ እያደረገች ነው ያለችው። ዲሞክራቶች ሰኞ ጀምሮ ተሰባሰባሉ ስለ አሜሪካ ምርጫ ምንድነው የሚያስቡት? ብዙ ሺ ብዙ ሺ ሰዎች እዚህ ይመጣሉ። ምንድነው የሚያስቡት ስለ አሜሪካ ምርጫ? እንግዲህ እኔ ቀደም ብዬ የመጣሁት በ1968 ነው በዚህ ሀገር እና የመጀመሪያው ምርጫ አይቻለሁኝ። ከዚያ ጀምሮ ብዙ ምርጫ አይቻለሁኝ እና ብዙ ዲሞክራት ሪፐብሊካን ሲወዳደሩ ማይቻለሁ። ከፖለቲካው ውስጥ ፓርቲሲፔት አደርጋለሁኝ እና እኔ የክፍሌ ወይም ደግሞ የጎጤ ተመራጭ የዲሞክራቲክ ኮሚቴ አባል ነኝ። ስለዚህ የፖለቲካውን ጉዳይ ባይበዛም በመጠኑ ነው አውቃለሁ። እና ስለዚህ ፊላደልፊያ በመሆኑ ደግሞ በጣም እደሰትበታለሁ። አንድ ጥያቄ ለጨምር፣ ዲሞክራት ነዎት እርሶ? አዎን። የዲሞክራቲክ ፕሪንስፕል ምንድን ነው? ለምንድን ነው ከሪፓብሊካ በምንድን ነው የምለዩት? የዲሞክራቲክ አመራር ወይም ደግሞ የፖለቲካል ሲስተም በጠቅላላ ህዝቡን የሚያሰባስብ ነው ለህዝቡ በብዛት ለህዝቡ አሰባሳቢነት አለው። የሪፐብሊካን ግን ትንሽ ለ በእኔ አስተሳሰብ ለሀብታሞችና ለጥቂቶች ሰዎች ነው። ጥቂቶች ሰዎች ለምሳሌ በመንግስትም ሲከድ ስቴት የራሷን አስተዳደር እንዲኖራት ይላሉ። አንዳንድ ጊዜ ጥሩ ነው፣ ግን ያ ደግሞ ለሌላው ህዝብ የአሜሪካን ታክስ በጣም ነው የምንከፍለው። ፌዴራል ታክስ ያሁሉ ታክስ ለስቴት ብቻ ከሄደ ብዙ ድሃዎች ሊጎዱ ይችላሉ። ስለዚህ የዲሞክራቲ እኔም የማምንበት በጠቅላላ ድሃውን ሁሉ የሚሰበስብ ለድሃ አስፈላጊውን ነገር ሁሉ የሚሰጥ ነው ብሎ ነው የሚያምኑት። በዚህ ያምኑትበዚህ ተስማሚያለሽ? እስማማለሁ። ስንት ዓመት መርጠሻል? ሶስተኛ ዓመቴ ነው አሁን ሶስተኛ ዓመቴ ነው አሁንም ዲሞክራት ነው የምመርጠው ወደፊትም ነው የምመርጠው። ብዙ የኛ አገር ሕዝብ ጠቅላላ አዘ ፎሪነር ብዙዎቹ ሎኢንካም ፋሚሊ ነው። ሎኢንካም ፋሚሊ ደግሞ ሲሆን ኢንሹራንስ አለ ብዙ አይነት ብዙ ሰው የሚሰራው ለው ጃብ ነው የሚሰራው። እና አይሆፕ አሁንም ዴሞክራት ሆነው ብዙ አይነት ቤነፊት ያገኛል ብዬ አስባለሁኝ። ለድሃው ሕዝብ ለድሃው ሕዝብ አዎ ለፎሪነሩ ሕዝብ ማለት ነው። እና ደፍነ አይሆፕ ዴሞክራት ያሸንፋል ብዬ ምርጫ ወደዛ ነው። የተለየ ሀሳብ አለ? አይ ተለየ ብዙ ሀሳብ የለኝም ግን በሪፐብሊካንም ቮት አድርጌ ያለው በሎካል ኤሌክሽኖች ወን ካምስ የፌደራል ኤሌክሽን ላይ ሲሆን ግን ለፕሬዚደንት የዩናይት ስቴትስ ወደ ዴሞክራት አዘነብላለሁ። ግን እኛ አሜሪካዎች ብዙ ጊዜ የምንለው እዚህ የምንኖረው ሰዎች ፖለቲካ ሎኮል ነው እንላለን፣ እና ብዙ በሎኮል ላይ አክቲቭ መሆን ነው የሚሻለው ን ከፌደራሉ ጋር ነው የሚባለው። ቢኮዝ ብዙ ፖሊሲዎች ኢምፓክት የሚያደርጉን የፍላልፊያ ከተማዎች በካውንስል በሜይሩ ወይም በገቨርነሩ ወይም በስቴቱ ሲሆን ነው ሎካል ኢምፓክት ያለው ፌደራል ጎቨርንመንት ላይ እና እዛ ላይ ወደ ሪፐብሊክን ሳይድ ማድረግ ጀምር ያለው ግን ኢን ቴርምስ ኦፍ ለፕሬዚደንሲ ወደ ዴሞክራቲክ። ወደ ቢዝነሱ ልጠይቅና ቅድም እንደነገርከኝ ትንሽም ብትሆን ቢዝነስ እንዳለ ሁንም የራስህ ነገር እንዳለ ነገረኛል። ብዙ ሺህ ሰዎች እዚህ ከተማ ይመጣሉ። ወደ አምሳ ሺህ የሚገመቱ ሰዎች ይመጣሉ። እነዚህ ሰዎች ይበላሉ፣ ይጠጣሉ። የከተማው ደግሞ ወደ 168 ሚሊዮን ዶላር ያስገኛሉ ተብሎ ይጠበቃል። ያየኸው ለውጥ አለ? ምንነ ቢዝነስ ነው የምሰራው ወይ ንግድ ነው የምሰራው ያየኸው ለውጥ አለ? በራሴ ላይ በራሴ ንግድ፣ አዎ፣ እንደዚህ ትልቅ ያሉ ኮንቨንሽን ከተማ ውስጥ ሲመጡ ስፔሻሊ የኔ ሎኬሽን ሁለት ብሎክ ነው። ከዋና ከተማው ዳይሬክትሊ ክሮስ ስትሪት ነው ከኮንቨንሽን ሰንተሩ ራሱ ሰው እኛ ዊኬንድ ላይ ብዙ ጊዜ ካስተመር የለንም። ዳውንታውን ስለሆ ማንዴ ትሩ ፍራይዴ የሚሰሩት ሰዎች ወደ ቤታቸው ስለሚሄዱ ኮንቨንሽን ሲኖር ግን ድራስቲክሊ በ60 ከ70 ፐርሰንት በላይ ኢንክሪስ ያደርጋል እና ለከተማው በጣም ትልቅ ምንጭ ነው። ለእኔ ለራሴ ቢዝነስ የራሱ በጣም ትልቅ ነገር ነው። ይህንን ነገር ምስ አላረግን ብዬ ነው እንጂ እዛ ሁኜ ካሽ ሬጅስተር ላይ መስራት ነበረብኝ ዛሬ። ስለ ወጣቱ ለወጣቱ የምታስተላልፉ መልእክት ምረጡ፣ ወይንም እንዳርጉ የምታያቸው ነገር ለወጣቱ ምረጡ፣ ቤት አትቀመጡ፣ ውጡ፣ ምረጡ። ዲሞክራት ምረጡ፣ ሪፐብሊካን ምረጡ። just go out and vote። ካልመረጠ ልዩነት አናመጣው። አሰራሰ ከ30 አመት በላይ ቆይቻለሁ ብለውኛል። እስቲ ትንሽ አንድ ደቂቃ በምታልቅ ጊዜ ውስጥ ወጣቱ የሚያስተላልፉ ወይንም ጠቅላላ ላይ ምሰማንም የሚያስተላልፉ መልእክት አለ? በጣም ለኢትዮጵያኖች የማስተላልፈው ነገር መሳተፍ ይኖርብናል ትልቅ የሆነ ኢምፓክት አለው የፕሬዚዳንቱ መመረጥ። ከዚያም በላይ ኮንግሬስ፣ ሴኔተሮች የሚመረጡ አሉ። እነሱንም ስማቸውን እያወቅን መምረጥ፣ መሳተፍ ይኖርብናል። ስለዚህ ተሳተፉ እላለሁ። እግዜር ይስጥልን። እንግዶችንም በጣም አመሰግናለሁ። እግዜር ይስጥልን። ማዕከላዊ ዩናይትድ ስቴትስ ኦሃዮ ግዛት የኢትዮጵያውያን ኑሮስ ምን ይመስላል? ከአዲስ አበባ ስንመለስ የምናስደምጣችሁ ዘገባ ይሆናል። አሁን ወደ አዲስ አበባ እንውሰዳችሁና የአመቱን ስራ አጠናቆ ለረፍት ከተበተነ ሶስት ሳምንት ያልሞላ ኢትዮጵያ ፓርላማ ለአስቸኳይ ስብሰባ ተጠርቷል። በዚህ አስቸኳይ ስብሰባ የሚኒስትሮች ሹምሽር እንደሚጠበቅ ሪፖርተር ጋዜጣ ዛሬ ሰኞ በእትሙ አስነብቧል። የመንግስት የመገናኛ ብዙኃን ግን ስብሰባው አዋጆችን ለማጽደቅ ነው ብለው ዘግበዋል። እስክንድር ፍሬው ከአዲስ አበባ ደርሶናል። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት የዚህ ዓመት ስራውን ካጠናቀቀ አፈ ጉባኤ አባዱላ ገመዳም የበጀት ዓመቱን የፓርላማ ደወል ካሰሙ ዛሬ አስራ ስምንተኛ ቀኑ ነው። ፓርላማው ለአስቸኳይ ስብሰባ መጠራቱ በተለያዩ ማህበራዊ ድረገጾች መሰራጨት ከጀመረ ደግሞ ቀናት ተቆጥረዋል። ገና ከመበተኑ መልሶ የተጠራበት ምክንያትም የአንዳንድ ወገኖች መነጋገሪያ ሆኗል። በተለያየ መንገድ ሲሰራጭ የቆየው የአስቸኳይ ስብሰባው መጠራት በመንግስት የመገናኛ ብዙሀን የተዘገበው ገና ትናንት ነው። በዘገባው የተገለጸው ምክንያትም ያላለቁ አዋጆችን ለማጽደቅ የሚል ነው። አፈጉባኤ አባዱላ ገመዳ ሰኔ 30 ቀን የስራ ዘመኑ መጠናቀቁን ሲያስታውቁ አባላቱንም ሲያሰናብቱ ግን በድጋሚ እንደሚጠሩ ምልክት አልነበረም። አስቸኳዩን ስብሰባ በተመለከተ የተለያዩ መላምቶችን እየሰነዘሩ ያሉ ወገኖች ግን ከዚያን ቀን በኋላ የተፈጠሩትን ወቅታዊ ሁኔታዎች መመርመር መርጠዋል። ሪፖርተር ጋዜጣ ዛሬ ያስነበበው ዘገባ ደግሞ የእነዚህን ወገኖች ሀሳብ ያጠናክራል። እንደ ዘገባው ከሆነ በዚህ አስቸኳይ ስብሰባ የሚኒስትሮች ሹምሽር ይጠበቃል። የሁለት ሺ ሰባቱን ምርጫ ተከትሎ የተቋቋመው የአሁኑ የጠቅላይ ሚኒስትር ኃይለማርያም ደሳሌ ካቢኔ ስራ ከጀመረ አንድ አመት እንኳን አልሞላውም። እናም የጋዜጣው ዘገባ ከተረጋገጠ ከአዲሱ የስራ ዘመን አንዱን አመት እንኳን ያላጠናቀቁ ሚኒስትሮች ከኃላፊነት ይነሳሉ ማለት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። helow jigjiga helow goday heow qabridahar heow dhagax buur helow diridhabe heow shimil aina nwaxaad dhegaysanaysaan gaina v አሁን ወደ ኦሃዮ ግዛት እናምራ። ባልደረባችን ሰለሞን አባተ በኮሎምቦስ ከተማና አካባቢዋ ኢትዮጵያውያን እንዴት እንደሚኖሩ አጠያይቋል። አሁን የምገኘው በኦሃዮ ግዛት ዋና ከተማ ኮሎምቦስ ከተማ ውስጥ ነው። ኮሎምበስ ከተማ ውስጥ ቁጥሩ ብዙ የሆነ ኢትዮጵያዊ ይገኛል። በአጠቃላይ ኦሃዮ ውስጥም እንደዚሁ በርከት ያሉ ኢትዮጵያውያን እንደሚገኙ ነው የሚታወቀው። እንግዲህ ዞር ዞር እያልኩኝ አንዳንዱን አካባቢ ማሳየቴን እንቀጥላለሁኝ የተከበራችሁ ተመልካቾቼ፣ ተከታታዮቼ። ነገር ግን ለመሆኑ የኢትዮጵያውያን ሕይወት በኦሃዮ ምን ይመስላል? በተለይ ኮሎምበስ ከተማ ውስጥ ምን እየሰሩ ይኖራሉ ኢትዮጵያውያን እንዴት ይኖራሉ አንድ ኢትዮጵያዊ አገኝቼ አነጋግሬያለሁኝ ጠይቄያለሁኝ ወደ እሳቸው እናልፋለን ራሳቸውን ያስተዋውቁናል እኔ ስሜ ጸጋይ ደጀን ይባላለሁ ነዋሪነቴ በኮሎምቦስ ኦሃዮ ነው ነዋሪ ለረጅም ጊዜ ኖሬያለሁ ረጅም ጊዜ ኖረዋል ስንት ዓመት ወደ 13 14 ዓመት ረጅም የሚባል ጊዜ ነው ያውቁታል ሀገሩን በደምብ ለመሆኑ ኢትዮጵያውያን እንዴት ነው የሚኖሩት እዚህ ከተማ ውስጥ ኢትዮጵያውያን በርካታ ኢትዮጵያውያን በዚህ በኮሎምበስ ውሃ ይገኛሉ። እነዚህም የሚገኙት ህብረተሰብ በተለያየ መስሪያ ቤቶቹ ይሰራሉ። በአብዛኞቹ የሚሰሩት ዌርሃውስ ውስጥ ነው በብዛት እየሰሩ የሚገኙት። ዌርሃውስ ሲሉ ምን አይነት ዌርሃውሶች? የመድኃኒት ማሸግ የመሳሰሉትን እንደዚህ ቅባት የመሳሰሉትን ማሸግ ጫማዎችን የተለያዩ የምርት ውጤቶችን እዚህ አድርጎ ማሸግን አብዛኛው ትልቁ ስራ ነው ይገኛል። በዚህ ስራ ላይ ተሰማርተው ይገኛሉ። ሌሎችስ ምን ምን ዘርፎች አሉ ኢትዮጵያውያን የተሰማሩባቸው? በሌሎቹ ደግሞ ሕክምና ዘርፍ ውስጥ ነው። በሕክምና ዘርፍ ውስጥ ከጽዳት ሰራተኝን አንስቶ እስከ ላይ ሕክምና ዶክተሮች እስከ አገልግሎት በመስጠት ላይ ይገኛሉ። ስንት ኢትዮጵያውያን ይኖራሉ ኦሃዮ ግዛት ውስጥ በአጠቃላይ፣ በተለይ ደግሞ እዚህ ዋና ከተማዋ ኮሎምበስ ውስጥ በአጠቃላይ እንግዲህ አብዛኛው ህዝቡ በግምት ነው ህዝቡ የሚለው እና ተደጋጋሚ የሚለው በኦሃዮ ከ15 ሺህ እስከ 20 ሺህ የሚገመት ኢትዮጵያዊ ኦሪጅን እና ኢትዮጵያዊ የሆነ ነዋሪ ይገኛል። መላይቱ ኦሃዮ ግዛት ውስጥ ማለት ነው። በመላው ነው እዚያ አካባቢ ምናልባት ከ7 እስከ 10 ሺህ የሚገመት ነዋሪ ይኖራል ብዬ ገምታለሁ። ይገናኛል ለመሆኑ ሰው ይጠያየቃል፣ በክፉም በደጉም ይደራረሳል? አዎ፣ በጣም ብዙ መገናኛ ዘዴዎች አሉ። አንደኛውና ትልቁ መገናኛ ቤተክርስቲያን ነው። እዚህ አንድ አራት አምስት ቤተክርስቲያኖች አሉ። በየሳምንቱ እዛ ውስጥ በርካታ ሰዎች ሴቱም ወንዱም ይሄዳል። የሚገናኙበት አንዱ መድረክ ነው። ሌላው ደግሞ ሰርግ የመሳሰለው በሚገናኙበት አንዱ ሌላ ሁለተኛው መገናኛ ነው። ሌላው ደግሞ የሚገናኙበት እንደ ግራጁዌሽን የመሳሰሉ ነገሮች ላይ በብዛት ሰው እየተገኘ እርስ በርሱ ይተዋወቃል። የሚገናኙበት ዘዴ ነው። ሌላው ደግሞ እንደዚሁ አንዳንድ ሲቪክ እና የፖለቲካ ድርጅቶች ኮሎምበስ በሚመጡበት ጊዜ ያለውን የኅብረተሰብ ጥሪ እያደረጉ እርስ በርሳቸው እንዲገናኙበት የሚደረግበት ሁኔታዎች ከኢትዮጵያ ሲመጡ ማለት ነው። እነዛ ተወካዮች ስራ ፈጣሪም ነው ይመስለኛል። እዚህ አካባቢ የሚኖረው ኢትዮጵያዊና በምን በምን ስራ ላይ ተሰማርቶ ይገኛል? የራሱን የግሉን ስራ ፈጥሮ የሚሰራቸው ስራዎች ምን ምንድን ናቸው በአሁኑ ጊዜ ራሱ የራሱ አድርጎ የሚፈጥረው በብዛት ሸቀጣሸቀጥ ንግዶች፣ ሬስቶራንቶች፣ መጠጥ ቤቶች፣ ስጋ ቤቶች እነመሳሰሉትን እና እንዲሁም ደግሞ የገራዥ ስራዎች በብዛት በኮሎምበስ ውስጥ ይገኛሉ እና የተለያዩ ባሉ አዎ። ብዙ ድርጅቶች አሉ፣ መካኒኮች አሉ፣ ብዙ መካኒኮች አሉ፣ ኢትዮጵያውያን አሉ፣ እና ትልቅ አገልግሎት ለሕብረተሰቡ ይሰጣሉ፣ ለአካባቢው ሕብረተሰብ ይሰጣሉ። የአካባቢው ሕብረተሰብ ማለት ኢትዮጵያውያን የሚሰጧቸውን አገልግሎቶች የዚህ አገር የሰውም የግድ ኢትዮጵያዊ ሳይሆን ሌላውም እየሄደ ይገዛቸዋል ማለት ነው። አዎ በሚገባ በደንብ በደንብ ነው። የተለያየ እዚህ አካባቢ ነዋሪ የሆነው በአካባቢ ያለው ሕብረተሰብ ኢትዮጵያውያን መደብሮች በመግባት ይገዛሉ ገራዦቻቸው በመሄድ መኪናዎቻቸውን ያሰራሉ። የሚያስፈልገው ነገር እቃዎች ይገዛሉ። ከመንግስት ተቋማት እስከዚህ ሀገር መንግስት ጋር ተቋማት ጋር ያላቸው ግንኙነት ምንድን ነው? ምንድን ነው የእናንተ መኖር፣ የኢትዮጵያውያን መኖር እዚህ ግዛት ውስጥም ይሁን እዚህ ከተማ ውስጥ ምንድን ነው ፋይዳው? በኢትዮጵያዊነታችን አልፎ አልፎ የምንገናኝበት አንዳንድ ችግሮች በሚኖሩበት ጊዜ እነሱ ጋር ሄደን ለማመልከት በመሳሰለው ሁኔታ ነው ሄደን የምናነጋግራቸው። አገልግሎት እንዲሰጠን እንዲሰጡን የምንጠይቀውን ነገር ሄደን አገልግሎታቸውን ጠይቃለን። ከዛ በተረፈ እንደ ማንም እዚህ የሚኖር ዜጋ ታክስ ከፋዮች ናቸው። እንደ ማንኛውም ነዋሪ ያው በግልም በመንግስት መስሪያ ቤትም በካምፓኒም የሚሰሩ ሁሉ እያንዳንዱ ቀረጥ የሚያስፈልገውን ታክስ ይከፍላሉ። አቶ ጸጋዬን አመሰግናለሁኝ ለጊዜው። ቪኦኤን በጣም አመሰግናለሁ። ሰለሞን እናመሰግናለን። ፌስቡክ ላይ ቪኦኤ አማሃሪክ ላይ መስታወት አስተያየቶች እየመጡ ነው። ዩሱፍ መሐመድ ሶስታችሁም ታምራላችሁ ብሏል። እኔን፣ አንቺን ዲጄ ፋትሱን ማለቱ ነው። በነገርሽ ላይ ደግሞ የለጠፈው የወንድ ልጁ ሶፋ ላይ ቁጭ ብሎ መጽሐፍ እያነበበ ነው። ልጅህ ያምራል ዩሱፍ፣ እና ልጅህ ከሆነ ማለት ነው። በጣም ደስ የሚል ነው። ዲጄ ፋትሱ ሙዚቃ ሊጋብዘን እዚህ መጥተዋል። እስኪ አንድ ሁለት የምትለን ነገር ያው ኦልሬዲ የጀመርነው ሙዚቃ እንጋብዛቸው እንሄዳለን ወገን አለኝ የሚለውን ለአድማጮች እንጋብዛለን። እኛም በዚሁ እንሰናበት። አዎ እኛም እንሰናበት። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ቪኦኤ አማህሪክ ላይ እንዲሁም በትዊተር ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳቸው ያመሸነውን የመስታወት አድራጋ ነክሰማ ግዘነን ዝግጅታችንን በቴክኒክ ያቀነባበረው ሞክቪል ያበሮ ነው። ከጋቢና ዲጄ ዲጄ ፋትሱ ጋር በመሆን እንሰናበታለን። መልካም ምሽት ምትታይ አስተዳማና አሁ i um, um.